Voice of America. የኦሮሞ ህዝብ ዲሞክራሲያዊ ድርጅት በምህፃር ኦህዴድ እየተባለ ሲጠራ የነበረው የኦሮሚያ ገዢ ፓርቲ ስያሜውን መቀየሩን አስታውቋል። የቀድሞው ኦህዴድ የአሁኑ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ አመራሩ አባላት የአመራሩ አባላት የነበሩ አስራ አራት ሰዎችንም አሰናብቷል። ሙክታር ጀማል ከጅማ ያጠናቀረው ዘገባ ቀጥሎ ይቀርባል። ከዚህ ቀደም የኦሮሞ ህዝብ ዲሞክራሲያዊ ድርጅት ተብሎ ሲጠራ የነበረው ኦህዴድ በዛሬው ዕለት ኦዲፒ በማለት ስያሜውን ያጸደቀው ከዘጠነኛ የድርጅቱ ጉባኤ ውስጥ በዛሬው ውሳኔዎች የድርጅቱን አንጋፋ መሪዎች በመሸኘት ውሳኔ አስተላልፏል። ከድርጅቱ አንጋፋ መሪዎች ውስጥ አስራ አራቱን በክብር ብሎ የሸኘ ሲሆን አራቱን በተለየ ክብር የኦሮሞን ህዝብ ባህልና ትውፊት መሠረት ያደረገ የክብር ሽኝት ብለውታል። የክብር ሽኝት የተባለላቸው ነባር ታጋዮች አቶ አባዱላ ገመዳ፣ አምባሳደር ድሪባ ኩማ፣ አምባሳደር ግርማ ብሩና አቶ ጌታቸው በጣኔ ናቸው። በድርጅቱ ውስጥ ከፍተኛ ውጣ ወረድን ሲያስተናግዱ መቆየታቸውን የተናገሩትና ተሸኚዎችን በመወከል ንግግር ያደረጉት አቶ አባዱላ ገመዳ ኦህዴድ በችግር ወቅት ከፍተኛ ውጣ ወረዶችን አስተላልፎ የሚጨብጠውንም ያጣበት ጊዜ እንደነበረ አሁን ግን ነገሮች በስኬት መጠናቀቃቸውን የተናገሩት፣ ከነ ሰደርካ ከናን ከበጃን በዚህ ረጅም ትግል ውስጥ አልፈን በአጭር ጊዜ ውስጥ ያልተመኘነውን ድል አገኘን። በዚህ ደረጃ በክብር በመሸኘታችን የተሰማኝን ክብር አብረውኝ ከተሸኙ ጓዶችም ስም ትልቅ መሆኑን እገልጣለሁ። አመሰግናለሁ። ሌሎቹ ቀሪ አስር ነባር ታጋዮች ድርጅቱን በማዕከላዊ ኮሚቴና በስራ አስፈጻሚ ኮሚቴነት ሲያገለግሉ የነበሩ ሲሆን አምባሳደር ድሪባ ኩማ፣ አምባሳደር እሼቱ ደሴ፣ አምባሳደር ደግፌ ቡላ፣ አምባሳደር ሽፈራው ጃርሶ፣ አቶ አበራ ኃይሉ፣ አምባሳደር ሱሌማን ደደፎ፣ አቶ ተፈሪ ጥያሮ፣ አቶ ዳኛቸው ሽፈራ፣ አቶ ኢተፋ ቶላና አምባሳደር ጊፍቲ አባስያ ከድርጅት ኃላፊነትና ተጠያቂነታቸው በክብር መሸኘታቸውን ነው ድርጅቱ በዛሬው ጉባኤው የወሰነው። የፓርቲው ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለናንተ ይህ ሽኝት ሳይሆን ሹመትም ጭምር ነው ብለዋቸዋል። አባን ብዩማ ኦሮሞ አከምርከናው ገጌሱማ ኦላና ነሞኒ ጎደን አካታከናን ከበጃን የኦሮሞ የአገር ባለቤትነት እንዲረጋገጥ ትልቅ አመራር የሰጡ ሰዎች በእንዲህ አይነት ክብር በፍቅርና በተለየ ስሜት ለመሸኘት መቻላችን ለሁላችንም ክብር ነው። እንኳን ደስ ያላችሁ። ዛሬ በእንደዚህ ሁኔታ የተሸኛችሁ ጓዶች፣ ይህ ለእናንተ መሸኘት ሳይሆን አዲስ ክብር፣ አዲስ ሹመት እና አዲስ እድገት አድርጌ ነው የምመለከተው። እንኳን ደስ ያላችሁ። ኦህዴድ በዛሬው ዕለት የቀድሞ ስያሜው ኦዲፒ በሚለው ስያሜው መቀየሩንና መዝሙሩንና የባንዲራ ምልክት ለውጥ ማድረጉንም በጉባኤው አጽድቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከጅማ።